ማህደረ ዜና ህዝባዊ ወያነ ሓርነት ትግራይ በከፍተኛ አመራሮቹ መካከል በተፈጠረ ክፍፍል ኃይለኛ ውዝግብ ውስጥ ተዘፍቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው አንድ ክንፍ ባካሄደው ጠቅላላ ጉባኤ አዲስ ማዕከላዊ ኮሚቴና የቁጥጥር ኮሚሽን አባላትን መርጧል። ጉባኤውም ሆነ ምርጫው በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባያገኝም፣ ውጤቱ ግን የትግራይ ክልል ጊዜያዊ ፕሬዝደንት አቶ ጌታቸው ረዳና ሌሎች ከፍተኛ አመራሮችን ከህወሃት አመራር ገፍተው የሚያስወጣ ነው። በእርግጥ አቶ ጌታቸው የህወሃት የቁጥጥር ኮሚሽንና የተወሰኑ የማዕከላዊ ኮሚቴ አባላት ጉባኤው ህጋዊ አይደለም የሚል አቋም አላቸው። ህወሃት በአመራሮቹ መካከል የከፋ መቃቃር ሲያጋጥመው የአሁኑ የመጀመሪያ ባይሆንም ትግራይ ከደማ አፋሳሽ ጦርነት በቅጡ ሳታገግም የተከሰተ መሆኑ ግን ስጋት የፈጠረ ጉዳይ ነው። ይህ ስጋት ደግሞ በመቀለ ከተማ ነዋሪዎች ዘንድ በከፍተኛ ደረጃ ይንጸባረቃል። ተጋዳላይ ዮሐንስ ክፍሎም ይባል ብዙ ወቅታዊ ሁነታት ለሉ ነገራት ክርኤቱሎ ያለው ወቅታዊ ሁኔታ ስመለከተው የትግራይ ህዝብ ዋጋ ይከፈልበት ልጆቹ የሰጠበት ትግል ዋጋ የሚያሳጣና ወዳልተፈለገ መንገድ የሚመራ ነው። ይህ ከንቱ የስልጣን ሹ ብቻ ነው። ያልተፈለገ ስጋትና መጥፎ ስሜት ነው ፈጥሮ ያለው ስጋትን ስምዒትን እዩ እቲዎ ዘሎ ዳንኤል ልምልም ይበሃል ነባርነት ያለው ሁኔታ የሚያሳዝንና የማንጠብቀው ነው። ህዝባችን ወደ ቀዮ እንኳ ሳይመለስ በርካታ ችግሮች ሳይፈቱ አመራሩ እንዲ ሆኖ ስታዩ ያሳፍራል። ካለፈው መጥፎ ጊዜ የባሰ ነው እየመጣ ያለው ብዬ ነው የማስበው። በጣም ያሳዝናል። ዳሴ ድመጽለ እና ብጣሚ ልሕዝን በሐውልቲ ሰማዕታት አዳራሽ የተካሄደው የህወሃት ድርጅታዊ ጉባኤ በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና አልተሰጠውም። የትግራይ ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላትም አልተሳተፉም። አንድ ስማቸው እንዳይገለጽ የፈለጉ ከፍተኛ የፓርቲው ባለስልጣን ያልተሳተፉ የማዕከላዊ ኮሚቴ አባላት ቁጥር 19 መድረሱን ለዶቼ ቨለ ተናግረዋል። ከጉባኤው ራሳቸውን ያገለሉ የማዕከላዊ ኮሚቴ አባላት በስብሰባው እንዲሳተፉ ጥሪ ቢቀርብላቸውም አልተቀበሉትም። ጠቅላላ ጉባኤው የህወሓት ማዕከላዊ ኮሚቴ እና የቁጥጥር ኮሚሽን በፓርቲው ሕገ ደንብ መሰረት የስልጣን ጊዜያቸው በማብቃቱ በህወሀት ስም ፖለቲካዊ ሥራዎች ማከናወን እንደማይችሉ ወስኗል። ዶክተር ደብረጽዮን ገብረ ሚካኤል ጉባኤው ሲጀመር ያሰሙት ንግግር በፓርቲ ውስጥ የተፈጠረው ስንጥቃት ምን ያክል ብርቱ እንደሆነ ጥቆማ የሰጠ ነበር። ውስጥ ውድምና ጫጭ በፓርቲያችን ውስጥ ተፈልፍሎ ፓርቲያችን ለመበተን እየሰራ ያለ የጥፋት ቡድን ያደረገውና እያደረገው ያለው እንቅስቃሴ በየሰዓቱ እየፈጠረው ባለው መደነጋገር ሁኔታዎች ከመጥፎ ወደ ከፋ ደረጃ ተሸጋግረዋል። ይህ ለማስቆምና በዘላቂነት ለመቀየር ብቸኛ መፍትሄው አስራ አራተኛ ጉባኤያችን ማካሄድና ማካሄድ ብቻ ነው። ጉባኤ ባካሄደው የህወሀት የአመራር ቡድን ውስጥ ከደብረ ከደብረ ጽዮን በተጨማሪ በፓርቲ ውስጥ ረዘም ላሉ ዓመታት ግንባር ቀደም የነበሩ ፖለቲከኞች ይገኛሉ። ከህወሃት ጉምቱ አመራሮች አንዱ የሆኑት ዶክተር አዲስ ዓለም ባሌማና ከፍተኛ ተጽዕኖ እንዳላቸው የሚነገርላቸው አቶ ዓለም ገብረ ዋህድ በዚህ ቡድን ውስጥ የተካተቱ ናቸው። ዶክተር ደብረ ጽዮን በህዳር 2009 አቶ አባይ ወልዱን ተክተው የህወሃትን መሪነት ሲረከቡ በምክትልነት የተመረጡት ወይዘሮ ፈትለወርቅ ገብረ እግዚአብሔር በዚህ ቡድን ውስጥ ይገኛሉ። ይህ ቡድን የኢትዮጵያ የገንዘብና የኢኮኖሚ ትብብር ሚኒስትር የነበሩት ዶክተር አብርሃም ተከስተና ለረዥም ዓመታት የኢትዮጵያን የደህንነት መስሪያ ቤት የመሩት አቶ ጌታቸው አሰፋ ጭምር የተካተቱበት ነው። አቶ ጌታቸው ረዳና ሁለት ከፍተኛ የጦር አዛዦችን ጨምሮ ከፌዴራል መንግስቱ የኤርትራ ወታደሮችና የአማራ ኃይሎች ጋር ከጥቅምት 2013 እስከ ጥቅምት 2015 የተካሄደውን ጦርነት የመራው የትግራይ ሴንትራል ኮማንድ አብዛኞቹ አባላት በዚህ ቡድን ውስጥ የሚገኙ ናቸው። ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ፈትለወርቅ ገብረ እግዚአብሔርና አለም ገብረ ዋህድ የእዙ አባላት ነበሩ። እዙ ጀኔራል ጻድቃን ገብረ ትንሣኤና ጀኔራል ታደሰ ወረደን የሚያካትት ነው። የህወሀት አመራር ለሁለት ሲከፈል ከፍተኛ ወታደራዊ መኮንኖችን ያካተተው የትግራይ የጸጥታ መዋቅር ገለልተኛ እንደሚሆን አስታውቋል። ይሁንና ከዚህ ቀደም ክፍፍሉ እንዲህ በጉልህ ሳይወጣ በህወሀት ላይ ከፍተኛ ህዝባዊ ተቃውሞ በደረሰ ጊዜ የጦሩ ከፍተኛ አዛዦች በክልሉ መገናኛ ብዙሃን ህወሀት ባለፈው የትጥቅ ትግልም ሆነ አሁን በክልሉ ከፍተኛ የመሪነት ሚና የተጫወተና በመጫወት ላይ ያለ ድርጅት ነው፣ ለዚህ ተግባሩ ሐውልት ሊሰራለት የሚገባ ድርጅት ነው ማለታቸው በገለልተኝነታቸው ላይ ጥያቄ የሚያስነሳ ነው። በጉባኤው ሳይሳተፍ የቀረው ሁለተኛው ጎራ እንደ አቶ ጌታቸው ረዳ ሁሉ በጊዜያዊ አስተዳደሩ ውስጥ በኃላፊነት የተሾሙ የህወሀት ማዕከላዊ ኮሚቴ አባላት የሚገኙበት ነው። የመሰቦ ሲሚንቶ ፋብሪካን የመሳሰሉ ግዙፍ ኩባንያዎች በስሩ የሚያስተዳድረው የትግራይ መልሶ ማቋቋም ድርጅትን ከዚህ ቀደም በኃላፊነት የመሩት በየነ ምክሩ በዚህኛው ጎራ ተካተዋል። የትግራይ ክልል ምክር ቤት አፈ ጉባኤ የነበሩት አቶ ሩፋኤል ሽፋረ የመቀለ ዩኒቨርሲቲ ፕሬዝደንት የነበሩት ፕሮፌሰር ክንደያ ገብረ ሕይወትና የትግራይ ጤና ቢሮ ኃላፊ ሆነው የሰሩት ዶክተር ሃጎስ ጎደፋይ፣ የትግራይ ኮሚኒኬሽን ቢሮ ኃላፊ አቶ ረዳኤ ሃለፎም በሁለተኛው ምድብ ውስጥ ከተካተቱ መካከል ይገኙበታል። የሁለተኛው የህወሃት ቡድን መሪ ተደርገው እየተቆጠሩ ያሉት አቶ ጌታቸው ረዳ ባለፈው ቅዳሜ ከትግራይ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ጠቅላላ ጉባኤ ያካሄደው የህወሀት አመራር የትግራይን ህዝብ ዳግም ወደ አደጋ የሚከት እንቅስቃሴ እያደረገ ነው ሲሉ ከሰዋል። ድሌት ናይ ህዝቢ ናይ ሰላም ድሌት ንጎን ገዲፍካ የህዝብ የሰላም ፍላጎት ወደ ጎን በመተው ለጊዜው ማን መሆኑ በግልጽ ከማይታወቅና እነሱ ደጀን ይሆነናል ያሉት የውጭ ኃይል ተማምነው ያለ የሆነ ዝግጅት ለተወሰኑ ግለሰቦች ጠባብ ፍላጎት ሲባል የትግራይ ህዝብን ዳግም ወደ አደጋ ለመዳረግ የሚደረግ እንቅስቃሴ ነው እየተካሄደ ያለው ዝተወሰኑ ውልቀሰባት ፀቢብ ድሌት ክበሃል ናብ ሓደጋ ክወድቕ ንምግባር ዘኽእል ምንቅስቃስ እዩ ዝግበር ዘሎ። የ14ተኛው የህወሓት ድርጅታዊ ጉባኤ ቃል አቀባይ አቶ አማኑኤል አሰፋ ግን ይህ አገላለጽ ትክክል አይደለም ሲሉ የአቶ ጌታቸውን ክስ አስተባብለዋል። እዚ ኣገላለፃ እዚ ትክክል ኣይኮነን። ፓርቲያቸው በትግራይ ህዝብ በፕሪቶሪያዊ የሰላም ስምምነትና በተቋማዊ አሰራር እንደሚያምን የገለፁት አቶ አማኑኤል ሁሉም ችግሮች በሰላማዊ ፖለቲካዊ መንገድ ይፈታሉ ብለን እናምናለን ሲሉ ተናግረዋል። አቶ ጌታቸው ግን አስራ አራተኛው ድርጅታዊ ጉባኤ በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት ባለቤት አልባ ሊያደርግ እንደሚችል ስጋት አላቸው። በጉባኤው መክፈቻ ባሰሙት ንግግር ደብረጽዮን ገብረ ሚካኤልም ህወሃት ከፈረሰ የፕሪቶሪያው ስምምነት አይኖርም ሲሉ ተደምጠዋል። ጥቅምት 24 2013 ተቀስቅሶ ብርቱ ሰብአዊና ምጣኔ ሀብታዊ ቀውስ ያስከተለውን የሰሜን ኢትዮጵያ ጦርነት የገታው የፕሪቶሪያ ግጭት የማቆም ስምምነት በፌዴራል መንግሥት እና በህወሃት መካከል የተፈረመው ጥቅምት 23 2015 ነበር። ጠቅላይ ሚኒስትር አብይ አህመድ የሚመሩት የፌዴራል መንግሥት እና ህወሃት ስምምነቱ ከተፈረመ በኋላ ግንኙነታቸውን ቀስ በቀስ እያደሱ ይሄዱም መፍትሄ ያልተበጀላቸው ጉዳዮች ብዙ ናቸው። የፌዴራል መንግስቱና ህወሓት ግጭት የማቆም ስምምነቱን ወደ ተሟላ የሰላም ስምምነት ለመቀየር የሚያደርጉት ፖለቲካዊ ውይይትም በሚገባው ልክ አልተራመደም። በሁለቱ ወገኖች መካከል ያለው መተማመንም ጥያቄ የሚነሳበት ነው። ጠቅላይ ሚኒስትር አብይ ከዚህ ቀደም ከትግራይ ከተውጣጡ የማህበረሰብ ክፍሎች ጋር ባደረጉት ውይይት አሁንም ጦርነት የሚፈልጉ ሰዎች አሉ ብለው ነበር ትግራይ ሆነው አሁንም በሆነ በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው በኋላ አልነገረንም እንዳትሉ። ጠቅላይ ሚኒስትሩ ከተቃዋሚ የፖለቲካ ፓርቲ አመራሮች ጋር ባደረጉት ውይይት ደግሞ ህወሓት ጠቅላላ ጉባኤ ማካሄድ ያለበት በምርጫ ቦርድ ከተመዘገበ በኋላ እንደሆነ አስገንዝበው ነበር። ቲፒልፍ አሁን ማድረግ ያለበት ምርጫ ቦርድ ጋር ሄዶ በሁለት ሶስት ሳምንት ውስጥ የሚጠበቅበትን ዶክመንት አሟልቶ በህጋዊ መንገድ ተመዝግቦ ወይም ሪሊስት አድርጎ ላይሰንሱን ነው ጉባኤ ማካሄድ ያለበት። ባያደርግሳ እኔ ብፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፔሌፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት። ህወሀት በአመፃ ተግባር ላይ ተሰማርቷል በሚል ጦርነት በተቀሰቀሰ በወራት ልዩነት በጥር 2013 ያጣውን ህጋዊ ምዝገባ ለማስመለስ የሚያደርገው ጥረት ከፌዴራል መንግስቱ እና በፓርቲው ውስጥ ውዝግብ የፈጠረ ጉዳይ ሆኗል። በተሻሻለው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሠረት የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሀት ባለፈው ነሐሴ 3 የክልላዊ የፖለቲካ ፓርቲ በልዩ ሁኔታ የምዝገባ ሰውነት ማረጋገጫ ሰጥቷል። ህወሀት ግን የተሰረዘው ወደ ነበረበት እንዲመለስ እንጂ እንደ አዲስ መመዝገብ አይፈልግም። የብሔራዊ ምርጫ ቦርድን ምዝገባ በፕሪቶሪያ ስምምነት ላይ ያልተመሰረተ ያለው ህወሀት የምዝገባ ማረጋገጫውን አልተቀበለም። የፌዴራሉ መንግስት ደግሞ የህወሀት የህግ ሰውነት አግባብ ባለው ህግና በብሔራዊ ምርጫ ቦርድ አሰራር መሰረት ብቻ እልባት ሊያገኝ የሚገባ ጉዳይ ነው የሚል አቋም አለው። የመንግስት ኮሚኒኬሽን ጉዳዮች አገልግሎት ባለፈው ሳምንት የህወሀት የህግ ሰውነትና የምዝገባ ጉዳይን በተመለከተ በፕሪቶሪያ ስምምነት ውስጥ የወሰደው የተለየ ኃላፊነት ወይም ግዴታ አልነበረም ብሏል። የህግ ባለሙያው አቶ ሙስጠፋ አብዱ ግን የኢትዮጵያ ብሔራዊ ምርጫ ቦርድ የፕሪቶሪያውን ስምምነት ተግባራዊ ማድረግ ነበረበት ሲሉ ይሞግታሉ። በፌደራል መንግስት ያሉ ማናቸውም ተቋምም የፕሪቶሪያ ስምምነት ማክበር እንዲከበር የማድረግ መፈጸምና እንዲፈጸም የማድረግ ግዴታ አለባቸው። በዚህ ዙሪያ ምርጫ ቦርድ ያነሳው የፌደራል መንግስትና የምርጫ ቦርድ የሚል የልዩነት መስመር ተገቢ አልነበረም። ይህ የልዩነት መስመር በድንገተኛ አጋጣሚ ወይም በግብታዊነት የመጣ አይደለም። በተጠናና በታቀደ ሁኔታ የመጣ በምርጫ ቦርድና በህውሃት ሰጣ ገባ እንዲቀጥል የፕሪቶሪያ ስምምነት እንዳይፈጸም የማድረግ ጉዳይ ነው። ዶክተር ደብረ ጽዮንም ሆኑ አቶ ጌታቸው የሚመሯቸው ቡድኖች በህወሀት ምዝገባ ረገድ የአካሄድ እንጂ የአቋም ልዩነት የላቸውም። ሁለቱም የህወሀት ህጋዊ ምዝገባ ወደ ነበረበት እንዲመለስ ይፈልጋሉ። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ ግን የህወሀት እውቅናም ሆነ ከጠቅላላ ጉባኤ ጋር የተያያዘ ውዝግብ ወደ ህዝብ መሸጋገር የለበትም ሲሉ ይሞግታሉ። ዶክተር ደጀን በመቀለ ሦስት የተቃዋሚ የፖለቲካ ፓርቲ አመራሮች በሰጡት መግለጫ ላይ ጦርነት ይቀሰቀሳል የሚል ስጋት እንዳላቸው በግልጽ ተናግረዋል። የአንድ ፓርቲ ህጋዊ ሰውነት ለማግኘት የሚደረግ ጉባኤ ፓርቲውንና የፓርቲዎች ህጋዊነትን የሚመለከት የፌዴራል ተቋም አለ። እነሱ የሚጨርሱት እንጂ ከፓርቲውና ከዛ ተቋም ውጭ ወደ ህዝብ የሚመጣ ምንም አይነት ሁኔታ መኖር እንደሌለበት እናምናለን። አሁን የትግራይ ህዝብ ተመልሰን ወደ ጦርነት እንዳንገባ ስጋት አለው። እኛም አለን በትግራይ ውስጥ እንደምንንቀሳቀስ የፖለቲካ ኃይሎች የፖለቲካ ፓርቲዎች እኛም ይሄንን ስጋት አለን። ይሄ ስጋት ትግራይ ላይ ካለው ህወሓት ጋር ብቻ የሚመነጭ ብቻ ሳይሆን ይሄንን ከትግራይ ህዝብ ጋር አጣብቆ የማየት አባዜ ያለበት የኢትዮጵያ ፖለቲካም ጭምር ነው ስጋታችን ቲፒኤልኤፍ ተሳሳተ ሲባል የትግራይ ህዝብ ዋጋ ይከፍላል የሚለው ፉከራ እና በትግራይ ህዝብ ላይ ያለው የተሳሳተ አመለካከት የአመለካከት ነው የጄኖሳይድ ሰለባ እንዲሆን ያደረገው ህዝባችን የአመለካከት እስካሁን እያየነው ነው ያለነው። ይሄ ተገቢነት የለውም። ህወሓት ያካሄደው ጠቅላላ ጉባኤ ውጤት በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባያገኝም የትግራይ ጊዜያዊ አስተዳደር አመራር እጣ ፈንታን የሚወስድ ነው። የጊዜያዊ አስተዳደሩ አመራር አስራ አራት የህወሀት ከፍተኛ አመራሮች፣ አራት የትግራይ ሰራዊት ወታደራዊ መኮንኖች፣ አምስት ምሁራንና ሁለት የታላቋ ትግራይ ብሔራዊ ሸንጎ ወይም የባይቶና አባላትን ያቀፈ ነው። አቶ ጌታቸው በጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዝደንት ሆነው የተሾሙት በህወሀት አቅራቢነት ነው። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ የህወሀት የውስጥ ችግር ጊዜያዊ አስተዳደሩ ላይ ተጽዕኖ እንደሚኖረው ስጋት አላቸው። ዋናው ስህተቱ ጊዜያዊ አስተዳደሩ ሲቋቋም በፕሪቶሪያ ውልም ቢሆን አካታች እንዲሆን ተጽፎ እያለ ሙሉ ለሙሉ ኤቲፒኤልኤፍ እንዲደረግ ሲደረግ አሁን የፓርቲው ችግር ሲመጣ መንግሥትን ይዞ ይወድቃል ማለት ነው። የትግራይ ክልል አካታች ጊዜያዊ አስተዳደር በሚኒስትሮች ምክር ቤት በጸደቀ ደንብ የተቋቋመው በመጋቢት 2015 ነው። አስተዳደሩ አካታች ቢባልም ከተቃዋሚዎች መቀመጫ ያገኘው ግን ባይቶና ብቻ ነው። የባይቶና ምክትል ሊቀመንበር አቶ ዮሴፍ በረሀ በህወሀት ውስጥ በተፈጠረ ውዝግብ ሳቢያ ጊዜያዊ አስተዳደሩ ተገቢውን ስራ አላከናወነም ሲሉ ይወቅሳሉ። አሁን ትግራይ ላይ ኦልሞስት አስተዳደር የለም ማለት ይቻላል። ያው የተተከለው ወይም የተቋቋመው ጊዜያዊ አስተዳደር የህወሀት ስለሆነ ህወሀት ደግሞ በፓርቲው ጉዳይ ላይ ስለተጠመደ ትግራይ ኦልሬዲ ከአመራር ወይም ከአስተዳደር ውጭ ሆናለች ብለን ነው የምናስበው። ግዛቶች ተረስተዋል። አሁን ህዝቡ ኬንዳ ላይ ነው ተጥሎ ያለ። ስለዚህ መንግስት ያስፈልጋታል፣ አስተዳደር ያስፈልጋታል። ሁሉንም ያካተተ ሁሉንም ፖለቲካ ኃይሎችን ያካተተ ጊዜያዊ አስተዳደር ምክር ቤት ያለው ጊዜያዊ አስተዳደር መቋቋም አለበት። በዛ መሰረት ወደ ስርዓት መግባት አለብን። አስተዳደር መትከል አለብን። የተጋሩ አስተዳደር መተከል አለበት። በዶክተር ደብረ ጽዮን የሚመራው ህወሀት ባካሄደው ጠቅላላ ጉባኤ መሰረት ለጊዜያዊ አስተዳደሩ አዲስ ፕሬዝደንት ሊመርጥ እንደሚችል ይጠበቃል። ጠቅላላ ጉባኤ ያልተሳተፉ የህወሀት አመራሮች ውሳኔውን እንዴት ይቀበሉታል? የጠቅላይ ሚኒስትር አብይ አህመድ መንግስት ምላሽስ ምን ይሆናል? በመጪዎቹ ቀናት ይታያል።